በኦሮሚያ ክልል በሰላማዊ ሰልፈኞች ላይ የተወሰዱ የኃይል እርምጃዎችንና የተፈጸሙ ግድያዎችን ለማውገዝ በሚል ለዛሬ ጠርቶት የነበረ ሰልፍ እውቅና ባለማግኘቱ ጥያቄውን በድጋሚ ለማቅረብ መወሰኑን መድረክ አስታወቀ። መድረክ ትናንት ባካሄደው የስራ አስፈጻሚ ኮሚቴው ስብሰባ ነው ውሳኔውን ያሳለፈው። እስክንድር ፍሬው ተጨማሪ አለው። ዛሬ እሁድ ታህሳስ 17 2008 ሊካሄድ የነበረው የመድረክ የተቃውሞ ሰልፍ ነው ላልተወሰነ ጊዜ የተላለፈው። ምክንያቱ ደግሞ የአዲስ አበባ አስተዳደር ለዚህ ሰልፍ እውቅና አለመስጠቱ መሆኑን የፓርቲው አመራሮች አስታውቀዋል። ሰልፉ ስድስት ኪሎ አካባቢ ከሚገኘው የመድረክ ጽሕፈት ቤት ተነስቶ በአፍንጮ በር፣ በራስ መኮንን ድልድይ፣ በፒያሳ እና በቸርችል ጎዳና በኩል ወደ ድላችን አደባባይ የሚዘልቅ ነበር። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ሰሞኑን ለጋዜጠኞች ሲናገሩ የሰልፉ ዓላማ ምን እንደሆነ ሆነም አብራርተው ነበር። ህገወጥ ግድያዎችን እና ህገ መንግስታዊ የሆነ ሆነ ሰላማዊ ሰልፍ የማድረግን መብት በመጻረር የተወሰዱ የኃይል እርምጃዎችን ለመኮንንና በዚህም ለተሰዉት ወገኖቻችን ያለንን ክብር ለመግለጽ ነው የምለው የሰልፉ ዓላማ ሆኖም የአዲስ አበባ አስተዳደር ለዚህ ሰልፍ እውቅና አለመስጠቱን ሊቀመንበሩ አስታውሰዋል። ሰልፉ የሚያልፍባቸው አካባቢዎች በልማት ምክንያት የትራፊክ መጨናነቅ ያለባቸው፣ በርካታ የከፍተኛ ትምህርት ተቋማትም የሚገኙባቸው መሆኑን አስተዳደሩ አስታውቋል። አሁን ባለው የወቅቱ ሁኔታም ጥያቄውን ተቀብሎ እውቅና ለመስጠት እንቸገራለን ብሏል። የመድረክ ስራ አስፈጻሚ ኮሚቴ ትናንት ባካሄደው ስብሰባ የእውቅና ጥያቄውን በድጋሚ ለማቅረብ ወስኗል። ይህንን ውሳኔ በስልክ ለቪኦኤ ያስታወቁት ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ሰልፉ በቀጣይነት የሚካሄድበት ቀን ግን አለመወሰኑን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ